SBS Radio. ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ጠቅላይ ሚኒስትር ስኮት ሞሪሰን ለከሰል ኩባንያዎች ገልጋሎቶችን በሚነፍኩ ላይ አዲስ ድንጋጌ ሊያወጡ ነው። ኳንታስ ሦስት ቦይንግ 7 ሶስት ሰባት አውሮፕላኖቹ ስንጥቅ እንዳገኛቸው ገለጠ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን የተወሰኑ የንግድ ድርጅቶች ለከሰል ኩባንያዎች ግልጋሎታቸውን ለመስጠት እምብኝ ማለታቸው በአንቂነት የተሸፈነ የምጣኔ ሀብት ጉዳት ማድረስ መሆኑን ተናገሩ። አቶ ሞሪሰን ይህ አይነቱ ተግባር የሪጂናል ምጣኔ ሀብት ላይ ጉዳት የሚያደርስ በመሆኑ በቅርብ ጊዜያት ውስጥ ይህን አይነቱን ተግባር ለመግታት ሊወሰድ ስለሚገባው እርምጃ እንደሚያስታውቁ ገልጠዋል። አክለውም የሊበራል ፓርቲ መሪው አርበለት በኩዊንስላንድ ጥሬ ሀብት ምክር ቤት ተገኝተው የተቃውሞ ሰልፈኞችን አስመልክተው ባሰሙት ንግግር ይህ የምጣኔ ሀብታችን በተለይም የሪጂናል ምጣኔ ሀብቶችን የመጉዳት ብዙ መዘዞችን የሚያስከትል ልማት ነው። የአካባቢ ጥበቃ ቡድናት በተለይም የማይወዷቸውን በማዕድናት ዘርፍ ያሉ ንግዶችና ኩባንያዎች ለይተው ኢላማ እያደረጉ ነው ብለዋል። የግሪንስ ምክር ቤት አባል አረምባንት በበኩላቸው ጠቅላይ ሚኒስትሩ የአካባቢ ጥበቃን አስመልክተው የተቃውሞ ድምፆቻቸውን የሚያሰሙ ሰዎችን ሊያደምጡ እንደሚገባ ሲያሳስቡ ሰዎች ገንዘባቸውን የት መዋል እንዳለባቸው የመወሰን መብት ሊኖራቸው ይገባል። ሰዎች እናንተ የአየር ንብረት ለውጥን ስለምታባብሱት ግልጋሎቶቻችንም ሆነ ገንዘባችንን አንሰጣችውም የማለት መብት ሊኖራቸው ይገባል። ይሁንና ስኮት ሞሪሰን ለትላልቅ ኮርፖሬሽኖች ትርፍ የሚያስገኙ ድንጋጌዎችን ሊደነግጉ እየወጠኑ ነው። ያ የሰዎችን የንግግር የተሟጋችነትና የተቃውሞ መብታቸውን መንጠቅ ነው በማለት ጠቅላይ ሚኒስትሩ ሊደነገጉ ያሰቡትን እርምጃ ተቃውመዋል። ይህ በእንዲህ እንዳለም የቪክቶሪያ ፖሊስ ፊታቸውን በጭንብል ሸፍነው የዓለም አቀፍ የማዕድን ኮንፈረንስን ለመዝጋትና ባልደረቦችንም ለማጥቃት ሞክረዋል በማለት የተቃውሞ ሰልፈኞቹን አውግዟል። የአውስትሬሊያ አየር መንገድ ኳንታስ ስንጥቆች ያገኘባቸውን ሶስት ቦይንግ ሰባት ሶስት ሰባት ከአገልግሎት ላይ እንዳይውሉ አድርጓል። ስንጥቆቹ የተገኙት የዩናይትድ ስቴትስ ፌዴራል አቪየሽን አስተዳደር ከ30ሺ ጊዜያት በላይ የበረሩ 737 አውሮፕላኖች ፍተሻ እንዲደረግባቸው የሰጠውን ትዕዛዝ ተከትሎ ነው። የኳንተስ የአገር ውስጥ ሥራ ዋና ሥራ አስፈጻሚ አንድሩ ዴቪድ ስንጥቆቹ የተገኙባቸው አውሮፕላኖች ተጠግነው በዓመቱ መጨረሻ ላይ ለበረራ እንደሚበቁ አስታውቀዋል። የዓለም አቀፉ ኦሎምፒክ ኮሚቴ የኦሎምፒክ ማራቶን ከቶኪዮ ወደ ሳፓሮ እንዲዛወር መወሰኑን አስታወቀ። በ2020 ቶኪዮ፣ ጃፓን የሚካሄደው የኦሎምፒክ ጨዋታዎች ወቅት የቶኪዮ የሙቀት መጠን 30 ዲግሪ ሴልሲየስ የሚያልፍ ሲሆን ሳፖሮ ግና በ6 ዲግሪ ቀዝቀዝ እንደሚል ተነግሯል። ዜናዎቹን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ጠቅላይ ሚኒስትር ስኮት ሞሪሰን ለከሰል ኩባንያዎች ግልጋሎቶችን በሚነፍጉ ላይ አዲስ ድንጋጌ ሊያወጡ ነው። ኳንታስ ሶስት ቦይንግ 737 አውሮፕላኖቹ ስንጥቅ እንዳገኛቸው ገለጸ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።